የፍሬያማ ሕይወት ክፍል 3 የቤተ ክርስቲያን ሕይወት ቤተ ክርስቲያን ምን እንደሆነችና ምን ይዘት እንዳላት አስቀድመን እንገልጻለን። ቤተ ክርስቲያን ንሳ በመግባት የጌታ ኢየሱስ ክርስቶስ ሞትና ትንሣኤ ለእነርሱ መዳን መሆኑን በማመን ከዓለም ርኩሰትና ከሳይጣን ግዛት ተጠርተው ለእግዚአብሔር የተለዩ ምዕመናን ስብስብ ነች። እነዚህ ምዕመናን በአንድ ላይ ተሰብስበውም ሆነ በዓለም ዙሪያ ተበትነው ቤተ ክርስቲያን ተብለው ይጠራሉ። አንደኛ ጴጥሮስ ሁለት ዘጠኝ የሐዋርያት ሥራ ሁለት አርባ አንድ እስከ አርባ ሰባት የሐዋርያት ሥራ አምስት አስራ አንድ አስራ አንድ ሀያ ስድስት አስራ ሶስት አንድ አንደኛ ቆሮንቶስ አስራ አንድ አስራ ስምንት አስራ አራት አስራ ዘጠኝ ቁጥር ሀያ ስምንት ቁጥር ሰላሳ ስድስት አስራ ስድስት አስራ ዘጠኝ ሮሜ አስር ስምንት እስከ ዘጠኝ አስራ ስድስት አራት ቁጥር አምስት ሀያ ሶስት ገላትያ አንድ ሁለት ተሰሎንቄ 2:14 ቆላሲስ 1:18 እስከ 24 አራት 4:15 ፍልሞና 2 ኤፌሶን 1:22 3 10 ቁጥር 21 ማቴዎስ 18 20። ስለሆነም ቤተ ክርስቲያን የቅዱሳን ጉባኤ ናት። አንደኛ ቆሮንቶስ 1 2 ቤተ ክርስቲያን በክርስቶስ አካል በመንፈስ ቅዱስ መቅደስ ወይም ማደሪያ በህንጻ በሙሽራይት በላይኛይቱ ወይም በሰማያዊቷ ኢየሩሳሌም በእውነት መሠረትና አምድ ተመስላለች። እንደኛ ቆሮንቶስ 12 12 እስከ 27 ኤፌሶን 1 22 ቆላሲስ አንደኛ ቆሮንቶስ 3 16 ሁለተኛ ቆሮንቶስ 11 2 ት አንደኛ ጴጥሮስ 2 5 ገላትያ 4 26 ራውያን 12 22 ራይ 19 27 አንደኛ ጢማቴዎስ 3 15 ቤተ ክርስቲያን አንድ ናት። ልዩ ልዩ መንፈሳዊ ስጦታንም የተላበሰች ነች። አግባብና ስርዓት እንዲኖራት ልዩ ልዩ መሪዎች ተሰጥተዋታል። ኤፌሶን 2 20 እስከ 22 4 4 እስከ 11 ሮሜ 12 3 እስከ 8 አንደኛ ቆሮንቶስ 12 4 እስከ ቤተ ክርስቲያን የማሰርና የመፍታት ስልጣን አላት። ኤፌሶን 4 11 እስከ 13 ማቴዎስ 18 18 ሉቃስ 10 18 እስከ 19 አንደኛ ቆሮንቶስ 5 3 እስከ 5 12 6 1 እስከ 5 ክፍል 3 ስት ቁጥር 1 የቤተ ክርስቲያን አባል የመሆን ጠቃምነት የቤተ ክርስቲያን አባል ሲባል የእግዚአብሔር ቤተሰብነትን በአንድ ክርስቶስ አካል አብረው ያሉትን ያመለክታል። ኤፌሶን 2 19 3 6 4 4 ቁጥር 25 እንግዲህ በጌታ በኢየሱስ ያመነና የተጠመቀ ሁሉ የእግዚአብሔር ልጅነትን ስላገኘ ከእርሱ ቀድመው የእግዚአብሔር ቤተሰብ ከሆኑት የእግዚአብሔር ልጆች ጋር በአንድነት መኖር የሚያስፈልግ ነው። ይህ ልክ በአንድ ቤተሰብ ሌላ ልጅ በተወለደ ቁጥር የዚያ ቤተሰብ አባል መሆኑ ያህል ነው። እንዲሁም በጌታ ኢየሱስ ካላመንህና ከተጠመቅህ፣ በሐዋርያ ሥራ ይህንኑ ያደረጉት ከሌሎች ምእመናን ጋር እንደተደባለቁና እንደኖሩ እንደ ኖሩ፣ አንተም በቤተ ክርስቲያን በሚደረገው ኅብረት ሁሉ በጸሎት የጌታን ራት በመውሰድ ወንጌልን በመመስከርና በመሳሰሉት መካፈል ይኖርብሃል። አንድ የሰውነት ክፍል በሌሎቹ ብልቶች አልተደሰትሁምና ተቆርጬ ልቀመጥ ልትል እንደማትችል ሁሉ አንተም በቤተ ክርስቲያን ካሉ አባላት ወይም አገልጋዮች ጋር አልተጣጣህም ይሁን ብለህ ራስህን ከህብረተሰቡ ማገልገል ከህብረቱ ማገልገል አንድ የከሰል ፊም ከሌሎች ፊም ከሰሎች ብለይ ፍምነቱ እንደሚቀር አንተን በመንፈሳዊ ሕይወት እንድትቀዘቅዝና በሰይጣን ወጽመድ እንድትወድቅ ያደርግሃል። ብረት ብረትን እንደሚስል ሰውም ባልንጀራውን ይስላል የሚለውን የመጽሐፍ ቅዱስ ምክር ስማ፣ ምሳሌ 27:17 ለፍቅርና ለመልካም ስራ እንድትነቃቃ ከሌሎችም ምዕመናን ጋር ተያይ መሰብሰብህንም አትተው፣ እንዳውም ኅብረትህን አጠንክር፣ ዕብራውያን አስር 24 እስከ 25 ምንም እንኳን ስፍራን ሊያስለቅቁ ብዙ የስጋና የዲያብሎስ ውጊያዎች ቢነሱም በለሱን የጠበቀ ፍሬውን ይበላል፣ ጌታውንም የሚጠብቅ ይከብራል በሚለው አምላካዊ ቃል መሰረት በጌታ ሕዝብ መካከል በአባልነትህ ጸንተ ብትኖር ጌታ በዚያው በዘንህበት ስፍራ ታላቅ በረከትና ደስታውን እንደሚያስፈልግህ እመን እንደሚያፈስልህ እመን። ጌታ በነገር ሁሉ ይርዳ ዘፍጥረት 26 አንድ እስከ ስድስት አስራ ሁለት እስከ ሀያ አራት ክፍል ሶስት ቁጥር ሁለት የመጽሐፍ ቅዱስ ትምህርቶችን መቅሰም በመንፈሳዊ ህይወት ለማደግ ይረዳል ንስሐ ገብተህ ጌታ ኢየሱስን እንደ ግል አዳኝህ ካመንህ ጊዜ ጀምሮ በክርስቶስ አዲስ ፍጥረት ሆነሃልና ለዚህ አዲስ በመንፈስ ለተወለደው ሕይወትህ መንፈሳዊ ምግብ በየዕለቱ መመገብ ያስፈልግሃል ለእስራኤል ልጆች በሲና ምድረ በዳ እግዚአብሔር መናን ባዘንበላቸው ጊዜ የታዘዙት ትእዛዝ በስድስተኛው ቀን ለሰንበት ጭምር እጥፍ ከመልቀም በስተቀር በየዕለቱ ወጥተው የሚበቃቸውን ያህል መልቀም ነበር ይህንንም ደግሞ በየቀኑ ለአርባ ዓመታት አደረጉት ከዚህ ታላቅ ትምህርት ልትወስድ ትችላለህ። እግዚአብሔር ከምድር አለት ውሃን እንዳፈለቀላቸው ከምድር የሚያስፈልጋቸውን ሁሉ በተአምር አስገኝቶ ምግብ መስጠት ይችል ነበር። ግን ይህን አላደረገም። ምክንያቱም ምን ይሆን? መልሱን በዘዳግም መጽሐፍ ላይ እናነባለን። ሰውም ከእግዚአብሔር አፍ በሚወጣው ነገር ሁሉ በሕይወት እንዲኖር እንጂ ሰው በእንጀራ ብቻ በሕይወት እንዳይኖር ያስታውቀህ ዘንድ አስጨነቀህ አስራበህም። አንተም ያላወቀውን አባቶችም ያላወቁትን መና በላህ ይላል ዘዳግም ስምንት አንድ እስከ ሶስት። ከሰማይ የወረደው መና የሚያመለክተው የእግዚአብሔር ቃል የሆነውን ጌታ ኢየሱስን የሰማይን እንጀራ ነው። ያም ሰማያዊ እንጀራ ለዓለምና ለአንተም ሕይወትን የሚሰጥ ነው። ዮሐንስ ስድስት ስለሆነም በሕይወት ለመኖር በየቀኑ በእግዚአብሔር ቃል ተሞላ። ቃሉ በዚህ ዓለም ለምትኖረው ኑሮ ዕለታዊ መብራትና ብርሃን ነው። የምትሄድበትን መንገድ የሚመራህና የሚያስተምርህና ከኀጢአትም አንተን ለመጠበቅ መከላከያህ ነው። እንዲሁም በሰላም ወንጌልን በመዘጋጀት በሕይወትህ ለመቆም ይረዳሃል። የክፉውንም ፈተና ለመቋቋም ማጥቂያ ሰልፍህ ሰይፍህ ነውና አንሳውና ተጠቀምበት። ስለሆነም በየዕለቱ ከመጽሐፍ ቅዱስ ክፍሎች በተከታታይ ብታነብና ብታሰላስለው የሚነግርህንም ብታደርገው በውሃ ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ትሆናለህ። የምትሠራው ሁሉ ይከናወንልሃል። የተሳካም ኑሮ ትኖራለህ። በኃጢአት እንኳ ብትወድቅ ቃሉም ስታነብና ስትታዘዝ አጽንጦ ይቀድሰሃል። ከዚህ በተጨማሪ በሰንበት ትምህርት ቤትም ሆነ በመጽሐፍ ቅዱስ ትምህርት ቤት ገብተ ለመማር መንፈሳዊ መጻሕፍትንም በማንበብ ብትተጋ ለራስህ ተጠቅመ ለሌሎች ወገኖችም ትተርፋለህና ወንድሜ ሆይ እግዚአብሔር የሚነግርህን በቃሉ በመንፈሱ ነውና በዚህ ጉዳይ ትጋትን እንድታሳይ መክርሃለሁ። እዚህ ላይ አንዲት እንግሊዛዊት እናት ለሌሎች ዘመዶች ሁሉ ልዩ ንብረትን ልዩ ልዩ ንብረትን ስታወርስ በጣም ለምትወደው ልጇ ግን ለልጄን መጽሐፍ አውርሻለሁ ብላ መጽሐፍ ቅዱስን ሰጠችው ይባላል። ልጁ ከእናቱ የተሰጠውን መጽሐፍ ቅዱስ ንቆ ሳይገልጠውና ሳያነበው ብዙ ዘመን ያሳልፍና አንድ ቀን ገልጦ ማንበብ ሲጀምር በየገጹ መጽሐፍ ቅዱስን ቢያነብ ኖሮ ያገኘ የነበረውን የእንግሊዝ ፓውንዶች ያገኛል። ግን ከጊዜያቸው ማለፍ የተነሳ ፓውንዶቹ ተለውጠው የገንዘብ ዋጋቸውን አጥተው ያገኝና በጣም ያዝናል። ወንድሜ ሆይ በመጽሐፍ ቅዱስ የተጻፉት ቃላት ብዙ ዋጋ ያላቸው፣ በዘመናት ውስጥ ዋጋቸውን የማይቀንሱ ለሕይወት የሚጠቅሙ ናቸውና የዚያ ልጅ ምሳሌ እንዳይደርስብህ ቻላት በላቸው። ክፍል 3 ቁጥር 3 የግል የቤተሰብና የሰፈር ጸሎትን ማዘውተር መንፈሳዊ ጥንካሬን ይሰጣል። ስለ ጸሎት የተጻፉ ጥቅሶች ተዘውትረው በአንዳንድ ሰዎች ቤት ይነበባሉ። ለምሳሌ ዓለምን ከማየት በፊት እግዚአብሔርን እኔ፣ ጸሎት ሁሉን ነገር ይለውጣል፣ አብረው የሚጸልዩ ቤተሰቦች አብሮ ይኖራሉ ጸሎት የነፍስ እስትንፋስ ነች የሚሉትና የመሳሰሉት እነዚህ ታዲያ የጸሎትን ጥቅም ከተለማመዱ ወገኖች ተጨምቀው የወጡ ናቸው። መጽሐፍ ቅዱስ ግን ከነዚህ በላይ ስለ ጸሎት ጠቃሚነትና አስፈላጊነት የሚናገረው አለ። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያይንም ዘግተህ በስውር ላለው አባት ጸልይ። በስውር የሚያይ አባትህም በግልጥ ከፍልሃል። ለምኑ፣ ይሰጣችሁማል። ፈልጉ፣ ታገኛላችሁም። መዝጊያውን አንኳኩ፣ ይከፈትላችሁማል። የሚለምን ሁሉ ይቀበላልና፣ የሚፈልግም ያገኛል፣ መዝጊያውንም ለሚያንኳኳው ይከፈትለታል። በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን አይሰጣቸው? እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦች አይፈርድላቸውም? እኔ እላችኋለሁ ፈጥኖ ይፈርድላቸዋል። ወደ ፈተና እንዳትገቡ ትጉ፣ ጸልዩም። መንፈስስ ተዘጋጅታለች፣ ስጋ ግን ደካማ ነው። በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ። ሁል ጊዜ ደስ ይበላችሁ። ሳታቋርጡ ጸልዩ። በሁሉ አመስግኑ። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ አትጨነቁ። አእምሮንም የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ከማመስገን ጋር በጸሎት እየነቃችሁ ለእርሱ ትጉ። በዚያን ጊዜም ስለ እርሱ ደግሞ የታሰሩበትን የክርስቶስን ምስጢር እንድናገር እግዚአብሔር የቃሉን ደጅ ከፍትልን ዘንድ ስለ እኛ ደግሞ ጸልዩ። ልናገር እንደሚገባኝ እገልጠው ዘንድ ጸልዩልኝ። ዘወትር ለእግዚአብሔር ምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ ለእርሱ እናቅርብለት። መንፈስ ቅዱስም ኃይል በመንፈስ ቅዱስም ኃይል ጸልዩ። የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች። ለሰዎች ኃጢአታችሁን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር እላችኋለና እንግዲህ እግዚአብሔርን በመምሰልና በጭምተኛነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ በተለይም ለነገሥታትና ስለ መኳንንት ሁሉ እንዲያደርጉ ከሁሉ በፊት እመክራለሁ። ሙሽራው ከእነሱ የሚወሰድበት ወራት ይመጣል፣ በዚያን ጊዜ የሚጦማሉ። ይህ አይነት ግን ከጸሎትና ከጦም በቀር አይወጣም። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል። ደግሞ እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ብስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። ሁለት ወይም ሦስት በስሜ በሚሰበሰቡበት በዚያ በመካከላቸው ይሆናሉ። ማናቸውንም ነገር በስሜ ብትለምኑን ያደርገዋል። አሌሉያ። እግዚአብሔርን በመቅደሱ አመስግኑት፣ በኃይሉ ጠፈር አመስግኑት፣ በችሎቱ አመስግኑት፣ በታላቅነቱ ብዛት አመስግኑት። ስትንፋስ ያለው ሁሉ እግዚአብሔርን ያመስገን፣ አሌሉያ እያለ ስለ ጸሎት ያሳስባል። ከዚህ በላይ እንዳነበበው ጸሎት ኅብረትን፣ ውዳሴንም፣ ምስጋናንም፣ ስግደትን፣ ልመናን፣ ምልጃን ያጠቃልላል። ጸሎት ደግሞ ለግል፣ ለቤተሰብ ከምእመናን ጋር በሰፈርና በቤተ ክርስቲያን በመጸለይና በመጾም ለሕይወት ብርታትና ጠላት ዲያብሎስን ለማሰር፣ ለመቃወም፣ ለማስወጣት ከእግዚአብሔር ዋጋ ለማግኘት በመንፈስ ቅዱስ ለመሞላት። እርደንና ሰላምን የአጢአት ይቅርታን ለማግኘት ለሰው ሁሉእና በተለይም በስልጣን ላይ ያሉ ሁሉ ወንጌልን እንዲሰብክ ጸጥታን፣ ሰላምን እንዲያስከብሩ ትዳር እንዲሳካና ለመሳሰለው እጅግ ጠቃሚነት አለው። ይህን ካልተገነዘብህ በእግዚአብሔር በመታመን በኢየሱስ ስም በመጠቀም ንስሐ በመግባት ይቅርባይ በመሆን ባለመሰልቸት ነገር ሁሉ በማናቸውም ጊዜ በመንፈስ ቅዱስ ኃይል በግልህ የጥሞና ጊዜ በእግዚአብሔር ፊት ይኑረ፣ በቤተሰብና በሰፈርም ከሌሎች ክርስቲያኖች ጋር ኅብረት አድርገህ ከምስጋና ጋር ያለመቋረጥ ጸልይ። በያዕቆብ አምስት አሥራ ስድስት እንደ ተጻፈው የጻዲቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች ይላል። የሰላምም አምላክ በረከቱንና ሕይወቱን ምሕረትና ቸርነቱን የሰማዩንም ጠል ያፈስልሃል። አንተም ብርቱ ክርስቲያን ትሆናለ። በመታዘዝም በመንፈስ ሙላት ባለማቋረጥ ትኖራለ። ክፍል ሶስት ቁጥር አራት ስጦታን አውቆ ማገልገል ለአማኝ ወሳኝ ነው። አንድ ሰው ጌታ ኢየሱስን ካመነበት ጊዜ ጀምሮ የመንፈስ ቅዱስ ስጦታን ይቀበላል። መንፈስ ቅዱስም ለአማኙ ለብቻው እያካፈለ ስጦታን ይሰጣል። ስጦታም የሚሰጠው መንፈስ ቅዱስን ለመግለጥ ለጋራ ጥቅም ሲሆን በስጦታውም በቤተ ክርስቲያን ያሉት ምእመናን ለማነጽና ከወንጌል ውጭ ያሉትን ወደ እግዚአብሔር መንግሥት እንዲመለስ ነው። ከዚህም ባስተቀር ምእመናን በአገልግሎቱ ለሞተለትና ለተነሳለት ጌታ ኢየሱስን ለመኖርና ለእግዚአብሔርን ለማክበር ዓላማ ሊኖረው ይገባል። በስጦታህ ለማገልገል የሚከተለውን እርምጃዎች ውሰድ። ስጦታህን በመንፈስ ቅዱስ እንዲገልጽል ጸልይ። ስለ መንፈስ ቅዱስ ስጦታዎች አጠቃቀም ከቃሉ ጋር በማመሳከር በመንፈሳውያን ሰዎች የተጻፉትን ገንቢ መጽሐፍትን አንብብ። ዝም ብለህ በቤተ ክርስቲያን ቁጭ ከማለት እግዚአብሔር በሰጠ ችሎታ ሌሎችን ለማገልገል ጥረት አድርግ። ከአንተ በፊት በአገልግሎት የቀደመውን ምሳሌ አድርገህ አገልግል። ሆኖም ለማስመሰል አትሞክር። እግዚአብሔር በሽማግሌዎችና በሌሎችም አገልጋዮች ልገልጥል ስለሚችል የእነርሱን ጸሎትና ምክር ጠይቅ። እነሱም የሚሰጡህን አገልግሎት ዝቅተኛ ነው ሳትል ለእግዚአብሔር እንደምታደርገው በመቁጠር አገልግል። የተሰጠህን አገልግሎት ካልቀረብህና በርህና በዚያች ታማኝ ከሆነ ከጊዜ በኋላ እግዚአብሔር ስጦታይን ያሳድጋል ያበዛውማል። እርሱ በጥቂቱ የታመነውን በብዙ እሾመዋለሁ ብለዋልና ከዚህ በላይ የተጻፈውን ለማጠናከር ስለ አገልግሎት በመጠኑም ቢሆን ከመጽሐፈ ነህምያ አንዳንድ ሀሳቦችን ብታውቅ ይጠቅማልና እንግለጽል። እግዚአብሔር ለአገልግሎት አደራ የሚጥልበት ሰው ሸክም የሚሰማውን ነው። ለአገልግሎት ሸክም ካለህ መንፈስ ቅዱስ እንዲመራህ ጸልይ። ምዕራፍ 1 እግዚአብሔር በሚመራህ አገልግሎት ክንዋኔ እንደሚሰጥህ በፍጹም ልብ በመታመን የሰማይ አምላክ ያከናውንልኛል እኔም ተነስቼ አገለግለዋለሁ ብለህ ተሰማራ። ምዕራፍ ሁለት የአገልግሎትህን አይነትና ድርሻህን እወቅና ከሌሎች ጋር በህብረት ስራ። ምዕራፍ ሶስት አገልግሎትን ስትፈጽም ሰይጣን ተቃዋሚዎችን ሊያስነሳ እንደሚችል አውቀ በእግዚአብሔር ቃልና በጸሎት ተቃውሞ። ምዕራፍ አራት በአገልግሎት ሌሎች ሲቀዘቅዙ አይተ አገልግሎትን ቸል እንዳትል እግዚአብሔርን መፍራ ፍራና በቅድስና ተመላለስ። ምዕራፍ አምስት ክፉ ወሬ በማስወራት በማስፈራራትና በአስመሳ አገልጋዮች በመጠቀም ሳይጣን ችግሮች ሊያስነሳ ውጊያ ከእርሱ መሆኑን አውቀ በእግዚአብሔር ኃይል ተቋቋመውና አገልግሎትህን ፈጽም። ምዕራፍ ስድስት በቤተ ክርስቲያን ኃጢአትን እያየ ዝም አትበል ኃጢአት ተራብቶ አገልግሎት እንዲቆም ያደርጋልና። ምዕራፍ ሰባት ሁሉን እኔ ላድርግልህ ላድርግ አትበል ሌሎች በአገልግሎትህ ወክል ለእግዚአብሔር ቃል ስፍራ ስጥ። ምዕራፍ 8 በየጊዜው በእግዚአብሔር ፊት ስለ አገልግሎትህ ቃል ኪዳን ግባ። ምዕራፍ 9 እስከ 11 እግዚአብሔር በቤተ ክርስቲያን የሚያደርገውን እያየህ በጌታ ደስ ይበል። ምዕራፍ 12 ሰይጣን ሃይማኖታዊ ሰዎችን በመጠቀም ከዚህ በፊት የተስተካከለውን ሊያበላሽ ይችላልና ያንን ከማስተካከል ተስፋ ቆርጠ ዝም አትበል። ምዕራፍ 13 ሰዎችን በማገልገል የሚገጥሙ ፈተናዎችን አውቆ ስለ መከላከል። ዶክተሮች አንዳንድ በሽታዎች በሥራ ምክንያት እንደሚመጡ ይናገራሉ። እንደዚሁም ሰዎችን የሚያገለግለው ሰው እንደ ሌሎች ሰዎች ከወደቀው የሰው ዘር የተገኘ በመሆኑ ከአገልግሎቱ አንጻር የሚከተሉት ዓይነት ፈተናዎች ሊያጋጥሙት ስለሚችሉ ምን እንደሆኑ አውቀ ራሴን ከነዚህ ወጥመዶች ጠበቅ። አብዝተህ ስለ አንድ ሰው ጉዳይ ለማወቅ መፈለግ። ይህ ፈተና አንዳንድ አገልጋይ የሚረዳውን ሰው መርዳት ጥሎ ስለዚያ ግለሰብ የግል ጉዳይ ጠልቆ ለማወቅና ይህን ፍላጎቱን ለማርካት ብዙ መረጃ ከግለሰቡ እየጠየቀ ለመረዳት የሚያደርገው ጥረት ነው። አገልጋይ ይህን የሚያደርግበት ዋናው ምክንያት ያ የራሱም ችግር ስለሆነ ደካማ ጎኑን ለማርካት ከሚያደርገው ጥረት የተነሳ ነው። ይህ ደግሞ የሰውየውን ብዙ ግላዊ ምስጢር ሁሉ የሚነካ ነውና በእርሱ ኪሳራ የራስህን ጥም አትሻ፣ ጥቅም አትሻ። ስለዚህ ስለ ደካማ ጎንህ እወቅና የዚህ አይነት ፈተና ሲገጥምህ ለማሸነፍ እንድትችል የመንፈስ ቅዱስን እርዳታ ጠይቅ። በተቃራኒ ጾታ መፈተን። አገልጋይ እዚያው አገልግሎት በሥልጠናውና በልምዱ ምክንያት ተቃራኒውን ጾታ የመርዳት ዕድል ይገጥመዋል። እዚህ ጊዜ አገልጋዩም ሆነ ተመካሪው ተቃራኒ ጾታ ሳሳውቁ የሥጋ ፍትወት ስሜታቸው ሊቀሰቀስ ይችላል። ሳያውቁ የሥጋ ፍትወት ስሜታቸው ሊቀሰቀስ ይችላል። ስለሆነም ይህ ሊያጋጥምህ እንደሚችል አስቀድመው አውቀው አውቀህ። ከፍተኛ ጥንቃቄ በማድረግ ከተቃራኒ ጾታ ጋር ከመነጋገር በፊት መንፈስ ቅዱስ እንዲቆጣጠረ ራስህን ማስረከብ አለብህ። ማቴዎስ 26 41 እኔ በዚያ አልፈተንም በማለት የምትመካ ከሆነ ቆም ያለው የሚል ይጠንቀቅ የሚለውንና ጴጥሮስ የወደቀው ሌሎች ጥለው ቢሸሹ እኔ አላደርገውም ባለበት ጊዜ መሆኑን አስታውስ። ማቴዎስ 2633 አንደኛ ቆሮንቶስ 10 12። ይህ ፈተና ደግሞ ብዙዎችን መንፈሳዊ ሰዎች አሸንፏል። ከዚህ ፈተና ካልሸሹ በመታገል ማሸነፍ አይቻልም። አንደኛ ቆሮንቶስ 6 18 ሆኖም ሌሎች ሰዎች ባሉበት አካባቢ ወይም የበሩን መዝጋ ክፍት በማድረግ ተቃራኒ ጾታዎችን ማገልገል ይቻላል። የበላይነትና የበታችነት ስሜት በማናቸውም ጥሬና ሙያ ላይ ሆኖ ሲያገለግሉ በአገልጋይነት ልታወቅ ልታወቅ ማለትና የበላይነት አስተያየት ቀስ ብሎ ሕይወታችንን ሊገዛ ይችላልና ልጠነቀቁ ይገባል። ይህም የሚያመጣው ብዙ ሰው ከማገልገላችን የተነሳ የሰዎችን አስተሳሰብና ባህሪ ቶሎ የማወቅ ችሎታችንን እያዳበርን ስለምንሄድ ነው። በማገልገል ላይ ያለህ የበላይነት ስሜት ብቅ ስል ወዲያውኑ ከስጋ መሆኑን በማወቅ በኩራት ምክንያት ለሰይጣን ስፍራ እንዳትሰጥ ልብህን ወደ እግዚአብሔር መልሰህ ይቅርታ ጠይቅ። በሌላ አንጻር በአገልግሎት የበታችነት ስሜት እየመጣም በሕይወቴ ሊያስቸግርህ ይችላልና ኃይልን በሚሰጥ በእግዚአብሔር መተማመን ተበራታ። ምስጢርን ማውጣት በአገልግሎት አጋጣሚ ስለምታማክረው ሰው ሁኔታ ብዙ ምስጢር ልታወቅ ስለምትችል ሰውየውን ካላስፈቀድህ ለሌላ መናገር የለብህም። ለሌላ ሰው ትምህርት ይሆናል ካልህ የሰውየውን ሕይወት በማደናቀፍ ስሙን ቦታውን በማያስነቅፍ ስሙን ቦታውንና የመሰለውን ለውጠህም ለምሳሌነት ልትጠቀምበት ትችላለህ። ከልክ በላይ በአገልግሎት መጠመድ ሰዎችን በችግራቸው ለመርዳት ስሉ ከልክ በላይ የሚሰሩ ሰዎች ጤንነታቸው ሊቃወስ ስለሚችል የጤንነታቸው መታወክ ደግሞ ለመንፈሳዊ ሕይወታቸው መታወክ ምክንያት ሊሆን ይችላል። ስለሆነም በመንፈሳዊ ነገር የሚያገለግል አልፎ አልፎ ካላረፈ ወይም ከአገልግሎቱ ሐሳቡን አንስቶ በሌላ ላይ ካላደረገ፣ ሽርሽር በእግሩ ካላደረገ ኃይሉን እያጣ ራሱን ክሳራ ላይ ይጥላል። ስለዚህ መንፈሳዊ ችግሮች ጋር ሳይቋረጡ ከመጋፈት ማረፍ ልታሰብበት የሚገባ ነው። በሌላም በኩል የአገልግሎት ብዛት ቤተሰብን ወደ መርሳትና ከእግዚአብሔር ጋር ሊኖረን የሚገባውን የግል ጥሞና ጊዜ ሁሉ ሊያጠፋ ስለሚችል በመጀመሪያ ለእግዚአብሔር፣ ከዚያም ለቤተሰብ፣ ቀጥሎ ለስራ፣ ቀጥሎ ለአገልግሎት በሚል ቅደም ተከተል መጠቀም ይበጃል። ቃሉን በራስ ህይወት ስለማይለመዱ ስለማይለማመዱ ያንን እውነት ለሌሎች ብቻ እንደሚጠቅም አድርጎ አድርጎ መናገር። ከዚህ አደጋ ለመዳን አንድ አገልጋይ ለሌሎች የሚጠቅሰውን ቃል በራሱ ህይወት አስቀድሞ ማዋል አለበት። ለምሳሌ በጌታ ኢየሱስ ዘመን ፈሪሳውያን ራሳቸውን በጣታቸው የማይነኩትን ለሰዎች ያሸክሙ ነበር። ስለሆነም ሌሎችን ከማስተማሪ በፊት በራሴ ሕይወት መለማመድ ይኖርብሃል። ይህ ሁሌ ላይሳካ ይችላል፣ ግን ሙከራ ማድረግ አስፈላጊ ነው። ተቻክሎ አንድ መደምደሚያ ላይ መድረስ ለምሳሌ ምስት መጥታ ስለ ባሏ ብትናገር የባልን ወገን ሳይሰሙ አንድ መደምደሚያ ላይ መድረስ ወይም ሁለት ሰዎች ብጣሉ እና አንዱ ቀድሞ ሲናገር፣ የእርሱን ሐሳብ ወስዶ ሌላውን የመኮንን አደጋ ያጋጥማል። ስለዚህ ሚዛናዊ ለመሆን እንዲቻል ሌላውን ወገን ሳታናግር ወይም ሳታዳምጥ ተቻኩለ መፍትሄውን አትጠቁም። አሳበ ግትርነት ለምሳሌ ለሁሉ ችግር ከመጽሐፍ ቅዱስ ማንበብና ጸሎት ብቻ መፍትሄ ነው ብሎ የመጠቆም ወይም ችግሩን አዳምጦ ያለ መጽሐፍ ቅዱስ ንባብና ጸሎት መፍትሄው ይሄ ነው ብሎ የመሞከር አደጋን መከላከል አለብን። ስለዚህ የነገሩን ሁኔታ እንደ የሰውየውና እንደ ችግሩ አይቶ በሚዛናዊ መንገድ መጠቀም ይረዳል። ውጤት አልባነት ስሜት በምናገለግልበት ጊዜ ሁሉ ጥሩ ውጤት ያመጣል ብሎ ማሰብ አደገኛ ነው። ጌታችን ያንን ባለጠጋ ወጣት ሀብትን ሁሉ ጥለ ተከተለኝ ስለው አዝኖ እምቢ ብሎ ሄደ የሚል ከመጽሐፍ ቅዱስ እናነባለን። በሁኔታው ጌታ ኢየሱስ አዘነና አዘነ እንጂ ራሱን በዚህ ምክንያት አልኮነንም። አንድ አገልጋይ ልምዱን ሊያካፍል ይችላል፣ ሊጸልይለት፣ ቃሉን ሊያነብለት፣ ሊያስጠነቅቅ፣ ሊያደፋፍርም፣ ሊመክር፣ ሊመራ ይችላል። ግን ሰውየውን እንድታዘዝ ሊያስገድደው አይችልም። ያማከረው ሰው መጨረሻ ላይ ራሱን ቢገድል በዚህ አንተ ልትጸጸትና ራስን ልትኮንን አይገባ! ጌታችን ኢየሱስ አማክሮት ሳለ ምክሩን አልሰማ ብሎ ይሁዳ ያስቆርቱ ራሱን መስቀሉን አስታውስ ስንፍና አገልጋይ ጊዜውን ቃሉንና ሌሎችንም ጠቃሚ መጻሕፍት በማንበብ እንዲሁም በመጸለይና በማጥናት ፋንታ በሐሜት ወረቀት በማገላበጥ ቁጭ ብሎ ሁል ጊዜ በማለም ጊዜውን ሊያባክን ይችላል ስለዚህ የምታገለግለው ሰው ባታገኝ ቴፕ አዳምጥ፣ አዲስ መጽሐፍ አንብብ፣ ስለ አዲስ የአገልግሎት ዘዴ አስብ። ደቂቃዎችህን ጠብቃቸው፣ ሰዓታት ራሳቸውን ይጠብቃሉና። አለበለዚያ ጦርነት መሄድ ሲገባው ነገሥታት ሁሉ ወደ ጦርነት ሲሄዱ በቤቱ ለመዝናናት በመቅረቱ የኦርዮን ሚስት ቤርሳቤህን እንደ ደፈረ እንደ ዳዊት በደፋር ኃጢአት ውስጥ መውደቅ ይመጣብሃል። ተቀባይነት ለማግኘት ከፍተኛ ጥረት ማድረግ። ተቀባይነት ለማግኘት ስትል እውነት የሆነውን በመናገር ፈንታ አንድ አዲስ ነገር ለመናገር መጓጓት። በሌሎች ከፍተኛ ግምት ለማግኘት ስትል የትላላቅ ሰዎችን ንግግር መቅዳት፣ ያልደረሰህበትን እንደ ደረሰህበት አድርገ ማውራት። ከሌላው በልጦ ለመገኘት ማለትም በመረዳት ፈንታ የራስን አዋቂነት ለማሳየት መሞከር አገልጋይነትህን ይፈትናል። በዚህ ፈንታ የምታማክረውን ሰው የእግዚአብሔርን ተቀባይነት እንዲያገኝ ወደ እግዚአብሔር መጠጋትን አሳየው። ምክንያቱም አንተ ለሁሉም ችግር መፍትሄ የለህምና። ቅናትና ምቀኝነት፣ አንድ ሰው በሌላ ሰው አገልጋይነት ለችግሩ መፍትሄ እንዳገኘ ሲነግረን በውስጣችን የቅናት ስሜት ሲሰማን ወይም እኔ የሌለኝ እሱ ምን አለው ብለን የምንናገር ከሆነ የቅናት በሽታ አለብን ማለት ነው። ያንን ሰው አንተም አመስገን። ልገባህ ስገባ ልክ ነው የምትለው። ግን እኮ እገሌ እንዲህ ያለ ደካማ ጎን አለበት ብለህ ስትናገር በቅናትና ምቀኛነት ፈተና ውስጥ ይጥልሃልና ከዚያ አባባል ራስህን ጠበቅ። ይልቁንም ጌታ በአገልጋዩ በመጠቀሙ እግዚአብሔርን አመስገን እዚህ ላይ ቃየል ያቤል አቤልን የገደለው እግዚአብሔር የአቤልን መስዋዕት ስለ ተቀበለና የእርሱን ስለናቀ ነው። ግን እኮ አቤልን ከመግደል ይልቅ የራሱን ሕይወት ቢመረምር እርሱም ንሳ ገብቶ ከመቅበዝበዝ ሕይወት ያመልጥ ነበር። ንጉሥ ሳኦልም ዳዊት አስር ሺህ ገደለ ሲባል ለእኔ አንድ ሺህ ሰጥተው እርሱን ሳስበለጡት ብሎ ቢቀናም ዳዊት ዙፋኑን ከመውረሱ ሊያስቀር አልቻለም። ስለዚህ ቅናትን፣ ምቀኝነትን የሥጋና የሰይጣን መሣሪያዎች መሆናቸውን በመገንዘብ በእነዚህ ፈተናዎች ስትወድቅ በእግዚአብሔር ፊት ንሳ ግባና በክርስቶስ ደም በእምነት ንጻ። ራስን ማድነቅ ራስን ማድነቅ ለራስ ክብር መስጠት ነው። አንድ ሰው በደንብ ነው የረዳሃኝ ስል ልክ ነው ብለህ ከተቀበልህ በአንተ ውስጥ ሆኖ እርሱን የረዳው ክርስቶስ መሆኑን ረስተሃል ማለት ነው። ስለዚህ ይህ በሚሆንበት ጊዜ ክብርን ለራስህ በመውሰደ እግዚአብሔርን ታሳዝናለህ። ለሰው አንዳች ጠቃሚ ነገር ብታደርግ እግዚአብሔር በሰጠ ስጦታ ነውና ለእግዚአብሔር ክብር መስጠት አለብን። ከእንደዚህ ያለ በራስህ ከመመካት ለመውጣት ከፈለግህ ለእግዚአብሔር ጥበቃ በየቀኑ ራስን አደራ ስጥ።